አማራቱ ትፉፋ ይህ የአሜሪካ ድምፅ ሬድዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ፣ በ13765 ኪሎ ሄርትዝ፣ በ25 ሜትር ባንድ፣ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውዳጭ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ሐምሌ 1 2013 ዓ ም ፕሮግራማችንን እናቀርባለን። የማስተናግዳችሁ አዳነች ሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ያቀነባብራል። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶችን እናሰማ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊቲ ፓሲ የሟቿ የክብር ዶክተር አበበች ጎበና ቤተሰብ ድረስ ሄደው ሐዘናቸውን ገለጹ። የኢትዮጵያ መንግሥት ትግራይ ክልል ውስጥ ረድኤት የማቅረብ ፍላጎት ያላቸው ወገኖች ሁሉ ደንቦችን አዘጋጅቻለሁ ማለቱ ተገለጸ። በትግራይ ዩኒቨርሲቲዎች ያሉት ተማሪዎች ደህንነታቸው የተጠበቀ መሆኑን ገልጸው የባንክና የቴሌኮሚኒኬሽን አገልግሎት አለመኖር ችግር ሆኗል ማለታቸው ተዘገበ። አሁን የምሽት ዜና ይሰማል። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅ ይታየ ነኝ። የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ዛሬ የሚያካሂደው ስብሰባ የተለየ ለውጥ እንደማያመጣ ኢትዮጵያውያን የዘርፉ ባለሙያዎች ገለጹ። የህዳሴው ግድብ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም ያሉት የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል። ግብጽና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው ማስተንፈሻነት እንደሚጠቀሙ የሚገልጹት የዲፕሎማሲና የዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን የማየት ህጋዊ መሰረት የለውም ብለዋል። በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ የህዳሴ ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጪ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማትደግፍ ገልጸዋል። የኢትዮጵያ ግድቡን የመሙላት ድርጊት ዓለም አቀፍ ሕግን የጣሰ ነው በማለት ግብፅና ሱዳን ይከሳሉ። ኢትዮጵያ ሙሊቱን የምታከናውነው ሀገሮቹ በፈረሙት የመርሆዎች ስምምነት መሰረት መሆኑን የሚገልጹት ኢንጂነር ጌዲዮን የሁለቱ ሀገሮች ክስ ዓለም አቀፉን ማህበረሰብ የማደናገር ሙከራ እንደሆነ ነው የሚገልጹት። የግድቡ ሁለተኛ ዙር የውሃ ሙሌት እስከ ነሐሴ ወር መጨረሻ እንደሚጠናቀቅም ገልጸዋል። የጸጥታው ምክር ቤት በግድቡ ጉዳይ ዛሬ ከሰዓት በኋላ ተሰብስቦ ይነጋገራል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የትግራይ ኃይሎች መቀሌ ከተማን ከተቆጣጠሩ በኋላ በትግራይ ባሉ ዩኒቨርስቲዎች የሚማሩ ተማሪዎች ወላጆች ስለ ልጆቻቸው ደህንነት እየተጨነቁ መሆናቸውን በመግለጽ ላይ ናቸው። ቪኦኤ ያነጋገራቸው መቀሌ ዩኒቨርስቲ ያሉ ተማሪዎች እስካሁን ደህንነታችን የተጠበቀ ነው ብለው። ሆኖም ግን የስልክና የባንክ አገልግሎት አለመከፈት እንዳስቸገራቸው መናገራቸውን መቀሌ የሚገኘው ዘጋቢያችን አድርሶናል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። የኢትዮጵያ መንግስት በትግራይ የምግብ አቅርቦት እጥረት እንዳይፈጠር የቅድመ ጥንቃቄ ስራ መስራቱንና አሁንም ምቹ ሁኔታ ለመፍጠር ጥረት እያደረገ መሆኑን አስታወቀ። የሰላም ሚኒስትር ሙፌሪያት ካሚል የፌዴራል መንግስቱ ጦር ትግራይን በጊዜያዊነት ለቆ ሲወጣ 400ሺህ ኩንታል ገደማ እህል የስርጭት ሥራ ከሚሰሩ ዓለም አቀፍ ተቋማት ጋር ትቶ ወጥቷል ብለዋል። አሁንም በየብስና በአየር ወደ ትግራይ ድጋፍ ለመላክ ለሚፈልጉ ሁሉ መስመሮች ክፍት መሆናቸውን፣ ሆኖም ሁሉም ሳይፈተሹ የማያልፉ መሆኑን ወይዘሮ ሙፌሪያት ተናግረዋል። ዝርዝር ዘገባው በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና የአማራና የትግራይ ህዝቦች የተዋለዱ እና የተጋመዱ በመሆናቸው የወቅቱ ውዥንብር ሳያደናግራቸው ዘላቂ በሆነው ትስስራቸው ላይ ሊያተኩሩ ይገባል ሲል የአማራ ዲሞክራሲያዊ ኃይል ንቅናቄ ተናገረ። ንቅናቄው በጸረ አማራና በጸረ ኢትዮጵያ መስመር ውስጥ ሀገር ለማፍረስ የሚመጡ ኃይሎችን ለመታገል ዝግጁ ነን ብሏል። አዲሃን ዛሬ በሀገራዊ ወቅታዊ ጉዳዮች ላይ የሰጠውን መግለጫ የተመለከተ ዘገባ በመጽሔት ክፍለ ጊዜ አካተናል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ አፍሪካዊቱ ማደር ቴሬሳ እንዲሁም የሺዎች እናት ተብለው የሚታወቁትን የወይዘሮ አበበች ጎበናም ቤተሰቦች ጎብኝተው አጽናኑ። የአበበች ጎበና ህይወት ምሳሌነትና ስኬቶች ሁላችንንም እያነቃቁን ይቀጥላሉ ብለዋል አምባሳደሯ። የአበበች ጎበና የህጻናት ክብካቤና ልማት ማህበር ላለፉት አርባ አንድ አመታት ካከናወናቸው በርካታ ስራዎች መካከል በብዙ ሺዎች የሚቆጠሩ ወጣቶችን የብቃት ስልጠና መስጠቱ ነው። በዚህ ስራው ዙሪያ የተጠናቀረ ዘገባ በመጽሔት ክፍለ ጊዜ አካተናል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የደቡብ አፍሪቃ ፕሬዚደንት ጄኮብ ዙማ እጃቸውን ሰጥተው የፍርድ ቤት ትዕዛዝ ስላላከበሩ የተላለፈባቸውን የ15 ወራት የእስር ጊዜ ጀምረዋል። ሀብታሙ ስዩም፣ ስቲቭ ሄርሽ እና ሳሌም ሶሎሞን ያጠናቀሩትን ዘገባ ያሰማል። የ79 ዓመቱ ጄኮብ ዙማ በከዋዛሉ ናታል ክፍለ ሀገር የሚገኘው መኖሪያ ቤታቸውን በመልቀቅ እጃቸውን የሰጡት የተሰጣቸው የጊዜ ገደብ ሐሙስ እኩለ ሌሊት ላይ ሊጠናቀቅ በተቃረበበት ሰዓት ነው። ዙማ እጃቸውን የሰጡት የመንግሥት ንግድ ተቋማትና መሥሪያ ቤቶችን ከጎርጎሰውያኑ 2009 እስከ 2018 በነበረው የዘጠኝ ዓመታት የሥልጣን ዘመናቸው ወቅት ዘርፈዋል የሚል መጠነ ሰፊ ውንጀላ ያቀረበባቸውን አጣሪ ሸንጎ ጥሪ በአደባባይ ሲገዳደሩ ከቆዩ በኋላ ነው። የደቡብ አፍሪካ ሕገ መንግሥታዊ ፍርድ ቤት የአሁኑን ውሳኔ ባለፈው ሳምንት በዙማ ላይ ያስተላለፈባቸው በአጣሪ ሸንጎው ፊት ላለመቅረብ አሻፈሬ በማለታቸው ነው። ዙማ የቀረበባቸውን ክስ ውድቅ ካደረጉ በኋላ በማጣራት ሂደቱ ላለመተባበርም ደጋግመው እንቢታን መርጠዋል። ላመንኩበት ነገር ወደ ውህን ቤት መውረድ አያስፈራኝም፣ ይሄ መጀመሪያው አይሆንም፣ የህሊና እስረኛ ሁኝ አለውን ያሉት ዙማ በሌሎች የማጭበርበር፣ ሙስና እንዲሁም የጦር አውሮፕላን፣ የጦር መርከብና ሌሎች የጦር መሳሪያዎችን ግዢ ከአውሮፓውያን አምራቾች በሚፈጽሙ ጊዜ በሕገወጥ መንገድ የተገኘ ገንዘብን ለግል ጥቅማቸው አውለዋል የሚሉ ክሶችም ቀርበውባቸዋል። በዙማ ላይ የተጀመረው ምርመራ የአሁኑ የሀገሪቱ ፕሬዚደንት ሴሪል ራማፎሳ በሀገሪቱ መንግስትና ገዢው የአፍሪካ ብሔራዊ ኮንግረስ ውስጥ የተንሰራፈውን ሙስና ከእስሩ ለመንቀል የሚያደርጉት ጥረት አንድ ክፍል ነው። ፕሬዚደንት ራማፎሳ ዙማን ከፓርቲው አመራርነት ከመግፋታቸውና የደቡብ አፍሪካ ፕሬዚደንት ከመሆናቸው በፊት የቀድሞው የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ምክትል ሆነው ሰርተዋል። ወደ ኮቪድ-19 ዜና ስንሻገር የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ በአውሮፓ አቆጣጠር እስከ 222 ዓ ም ማብቂያ በሚኖረው ጊዜ ለአፍሪካ ህብረት አባል ሀገሮች 220 ሚሊዮን የጆንሰንን ጆንሰን የኮቪድ-19 ክትባት ሊያቀርብ ስምምነት ተፈራረመ። ድርጅቱ ባወጣው መግለጫ እንዳስታወቀው ቤልጅየም ከሚገኘው ጃንሰን ፋርማሲቲካ የተባለው የጆንሰንን ጆንሰን ኩባንያ ጋር ተዋውሏል። እዚህ የአውሮፓ 2021 ዓ ም ማብቂያ 35 ሚሊዮን በአንድ ጊዜ የሚሰጠውን ክትባት ለአፍሪካ ህብረት አባል ሀገሮች ሊላክ እንደሚችል እና በአመቱ መጨረሻ ደግሞ ሌላ 180 ሚሊዮን ክትባቶችን ለማዘዝ እንደሚቻል ነው ዩኒሴፍ ያስታወቀው። የድርጅቱ ዋና ስራ አስኪያጅ ሄንሬታ ፎር የአፍሪካ ሀገሮች በተቻለ ፍጥነት በአቅማቸው ተመጣጣኝ የሆነ የኮቪድ ክትባት ፍትሐዊ በሆነ መንገድ ሊደርሳቸው ይገባል ብለዋል። ከአፍሪካ ህዝብ ውስጥ እስካሁን ክትባት ያገኘው ከጠቅላላው ከአንድ መቶ ያነሰ ነው። ይሄ ሊቀጥል አይገባም ብለዋል። ዩኒሴፍ በዓለም ዙሪያ ክትባቶችን የማዳረስ ረጅም ተመክሮ ያለው በመሆኑ በኮቫክስና በሌሎችም መረቦች አማካይነት የክትባቱን ተደራሽነት ለማስፋት በሚደረገው ጥረት ሊያግዝ ተሰልፏል ብለዋል ዋና ስራ አስኪያጇ። ዓለም ዙሪያ በኮቪድ-19 ምክንያት ህይወታቸውን ያጡት ሰዎች ቁጥር ከአራት ሚሊዮን ማለፉን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ይህ ቫይረስ እንደ ሰደድ እሳት እንዲዛመት ከፈቀድን አሁንም ብዙ ሚሊዮኖች አደጋ ላይ መውደቃቸው የማይቀር ነው ሲሉ አስጠንቅቀዋል። ጉቴሬሽ በጽሑፍ ባወጡት መግለጫ የኮቪድ-19 ክትባት እጅግ ባለጸጋ በሆኑትና እጅግ ድሃ በሆኑት ሀገሮች መካከል በፍትሐዊ መንገድ እየተዳረሰ አይደለም ብለዋል። ከዚያም ሌላ ዴልታ የተባለውና በይበልጥ ተላላፊው የቫይረሱ ዝርያ በከፍተኛ ፍጥነት እየተዛመተ ነው። ስለዚህም አብዛኛው የዓለም ክፍል አሁንም አደጋው እንደተደቀነበት ነው በማለት አስጠንቅቀዋል። የኮቪድ-19 ክትባት ምርቱ ቢያንስ በእጥፍ እንዲያድግና በኮቫክስ በኩል ፍትሐዊ በሆነ መንገድ እንዲዳረስ ለማድረግ የሚሰራ፣ ክትባቱን የሚያመርቱ ሀገሮች፣ የዓለም የጤና ድርጅትና ዓለም አቀፍ የገንዘብ ተቋማትን ያቀፈ የአስቸኳይ ጊዜ ግብረ ኃይል እንዲቋቋም ዋና ጸሐፊው ጥሪ አቅርበዋል። ጉቴሬዥ አስከትለው የዘመናችን አጣዳፊ የሞራል ፈተና የዚህ ክትባት በፍትሐዊነት መዳረስ ነው ብለዋል። ሁሉም ሰው ሳይከተብ አንድም ሰው ከቫይረሱ አደጋ ነፃ ሊሆን አይችልም ብለዋል። አስከትለው የዩናይትድ ስቴትስ የጃንስ ሀፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ባወጣው አሃዝ መሰረት በኮሮና ቫይረስ መያዛቸው ከተረጋገጠው 185.1 ሚሊዮን ሰዎች መካከል የሞቱት ሰዎች ቁጥር 4 ሚሊዮን 2909 ደርሷል። የዓለም የጤና ድርጅትን በበኩሉ በፍጥነት ተላላፊው የዴልታው ዝርያ አደጋ በተደቀነበት በአሁኑ ወቅት ሀገሮች የእንቅስቃሴ ክልከላዎችንና ሌሎችንም ገደቦች በሙሉ ሲሰርዙም ሆነ ሲያላሉ እጅግ ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። የድርጅቱ የአጣዳፊ ሁኔታዎች መርሃ ግብር ኃላፊው ዶክተር ማይክ ራያን ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል ብዙ ሰዎች ስለተከተቡ የቫይረሱ ስርጭት አይባባስም የሚለው አመለካከት የተሳሳተ ነው ብለዋል። በማንኛውም የዓለም አካባቢ ቢሆን ሁሉ ሰው ተከትቧል፣ ሁሉ ነገር ወደ ቀደመው ሁኔታ ተመልሷል ማለት እጅግ አደገኛ ነው ሲሉ ነው ያሳሰቡት። ከሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን፣ ለዜናው እናመሰግናለን። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94 ነጥብ 3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ዛሬ የሚያደርገው ስብሰባ የተለየ ለውጥ እንደማያመጣ ኢትዮጵያውያን የዘርፉ ባለሙያዎች ገለጹ። የህዳሴ ግድብ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም። የሚሉት የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አሰፋ ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል። ግብፅና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው ማስተንፈሻነት እንደሚጠቀሙ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታ ምክር ቤት ጉዳዩን የማየት ህጋዊ መሠረት እንደሌለው ተናግረዋል። የተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀ ስላሴ የህዳሴ ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጭ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማደግፍ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በግድቡ ጉዳይ ዛሬ ከሰዓታት በኋላ ይሰበሰባል። ኬኔዲ አባተ ዝርዝር ዘገባ ድርሶናል። ላለፉት አስር ዓመታት በኢትዮጵያ በግብጽና በሱዳን መካከል ሲካሄድ በነበረው የታላቁ የኢትዮጵያ ህዳሴ ግድብ ድርድር በብዙ ቴክኒካዊና ህጋዊ ነጥቦች ላይ ስምምነት ቢደረስም በሶስቱ አገራት መካከል አሁንም ከፍተኛ አለመግባባቶች አሉ። አለመግባባቶቹን ለመፍታት በአፍሪካ ህብረት መሪነት ሲደረግ የነበረው የሶስትዮሽ ድርድርም በድርድሩ አካሄድ ላይ ስምምነት ባለመደረሱ ከተቋረጠ ወራት ተቆጥረዋል። በሶስቱ ሀገራት መካከል ስምምነት ቢደረስም ባይደረስም የግድቡን የውሃ ሙሌት እንደ እንደምታከናውን በተደጋጋሚ በይፋ ያሳወቀችው ኢትዮጵያ ሁለተኛውን ዙር ሙሌት ከጥቂት ቀናት በፊት መጀመሯ ይፋ ሆኗል። ያለ ስምምነት ሙሌቱ መጀመር የለበትም የሚል አቋም የሚያራምዱት ግብፅና ሱዳን በአረብ ሊግ ጭምር በመታገዝ በግድቡ ጉዳይ ላይ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ በምክር ቤቱ ተለዋጭ አባል ቱኒዚያ አማካኝነት በጠየቁት መሰረት ምክር ቤቱ ዛሬ ይሰበሰባል። የህዳሴው ግድብ ልክ ግብፅና ሱዳን እንደሚገነባቸው ግድቦች ሁሉ የልማት ግድብ እንጂ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም የሚሉት የኢትዮጵያ የህዳሴ ግድብ ተደራዳሪ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል። ይህ አንድ የልማት ፕሮጀክት ነው። የተተዳሰት ጸጥታም ሆነ የዓለም ጸጥታን የሚመለከት ጉዳይ አለች። ይሄ ልክ እነሱ እንደሰሩት ግድብ እንዳስዋን ግድብ ማለት ነው። ወይም ሱዳኖች እንደሰሩት ማሪያዊ ግድብ ወይም ሌሎች ሀገሮች እንደሚሰሩት የልማት የሀይል ማመንጫ ግድብ ነው። ይህንን ጸጥታው ምክር ቤት መወሰዱ አግባብ ያለው አይመስለኝ። ብዙዎችም ይህ አግባብ እንዳልሆነ ይረዳሉ። ባለፈው አመት እኮ እንደ ያለ ሙከራ ተደርጎ ውይይታቸውን በአፍሪካ ዩኒየን ከብትሉ ብሎ ጸጥታው ምክር ቤት መሳሪያ ሰጥተዋል። በዛ መሰረት ነው የአፍሪካ ህብረት ውይይት እየተካሄደ ያለው ና በዛው መከተሉ ነው ለሶስቱ ሀገሮች የሚያዋጣቸው ግብጽ ና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው በሽፋንነት እንደሚጠቀሙ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን የማየት ህጋዊ መሰረት እንደሌለው ነው የሚናገሩት ይህ የህዳሴው ግድብ የውስጥ ችግራቸውን ማስተንፈሻ አርገው በቋሚነት ስለያዙት ብዙ ነገርም እየዋሹት ስለመጡ ለህዝቡ ኢቭን ውሃው ጭምርኛ ጋር ነው የሚመነጨው ብለው ስለያዙት ያንን ነገር ለማስተንፈስ ነው። አሁን ወዳ ወዲ እንዲህ ያልቅም አይፈልጉም፣ አፍተር ኦል። ስለዚህ አሁን ከዚህ በፊትም እኮ ይዘውት ሄደው ነበር ሴኩሪቲ ካውንስሉ ጋር። ኖ ይሄ ጉዳይ የአፍሪካ ጉዳይ ነው፣ ውሃውም ወንዙም ያለው እዛ ነው። የአፍሪካ በት ደግሞ ይህንን ማድረግ ይችላል። እንግዲህ ይህንን እንዲሰሩ ሪስፔክቲቭ የሆኑ ፕሮብሌሞችን እንዲፈቱ ሪኮግኒሽን አለን ስለዚህ ባይፋስ ሊደረግ አይችልም። በሌላ አነጋገር ደግሞ አሁን የአፍሪካ ዩኒየን ይዞት እያለ ወደ ሌላ ሊሂድ ብሎ ሀይጃክ ማድረግ አንደኛ የአፍሪካ ዩኒየንን አንደርስትሜት ማድረግ ነው። ሁለተኛ የአፍሪካ እንትን ማ የተባበሩት መንግስታት ያልተሰጠውን ማንዴት ማለት ነው። በህግ ይህንን ለመፍታት ምንም አይነት ህግ አልተሰጠውም ለሱ የሚሄደው ለማደናገር እንጂ ምንም የተለየ ነገር እንዲመጣ ታስቦ አይደለም። በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታያት ቀስላሴ ሰኔ 25 በጸጥታው ምክር ቤት በትግራይ ክልል ጉዳይ ከተካሄደው ይፋዊ ስብሰባ በኋላ የግድቡ ጉዳይ ወደ ጸጥታው ምክር ቤት መቅረቡን በማስመልከት ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ የህዳሴው ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጭ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማትደግፍ ገልጸዋል። ማንኛውም ድንበር ተሻጋሪ የውሃ ሀብት በምክር ቤቱ መታየት አለበት ብለን አናምንም። ይህ የፀጥታው ምክር ቤት ኃላፊነት ነው ብለንም አናስብም። ሙሉ በሙሉ ከምክር ቤቱ ኃላፊነት ውጭ ነው። በአፍሪካ ህብረት የሚመራውን ሂደት በቁርጠኝነት እንደግፋለን። የተወሰኑ የቴክኒክና የህግ ጉዳዮች ናቸው የቀሩት። ጉዳዩ ፖለቲካዊና ዓለም አቀፋዊ ገጽታ መላበስ የለበትም። ይህን ጉዳይ ወደ ጸጥታው ምክር ቤት መውሰድ የሚፈልጉ ጥቂት ሀገራት እንዳሉ እንገነዘባለን። ነገር ግን የድንበር ተሻጋሪ ወንዞች ችግር የሚፈታው በዚህ መንገድ አይደለም። አሁን ይህን ጉዳይ ልንመለከት ነው። ዓለማችን ስንት ድንበር ተሻጋሪ ወንዞች አሏት? 250 ስለዚህ ታውቃላችሁ፣ ምክር ቤቱ ስለ ድንበር ተሻጋሪ ወንዞች የግጭት መንስኤነት በመጠየቅ ሥራ ሊጠመድ ነው ማለት ነው። ይህ በፍጹም ተቀባይነት የለውም። የኢትዮጵያ ግድቡን የመሙላት ድርጊት ዓለም አቀፍ ሕግን የጣሰ እንደሆነ ግብጽና ሱዳን ይከሳሉ። ቱኒዚያ ለጸጥታው ምክር ቤት ባቀረበችው ረቂቅ የውሳኔ ሀሳብም ሁለተኛው የግድቡ ሙሌት እንዲቋረጥ ጠይቃለች። ኢትዮጵያ ሙሊቱን የምታከናውነው ሀገራቱ በፈረሙት የመርሆች ስምምነት መሰረት መሆኑን የሚገልጹት ኢንጂነር ጌዲዮን የሁለቱ ሀገራት ክስ ዓለም አቀፉን ማህበረሰብ የማደናገር ሙከራ እንደሆነ ነው የተናገሩት። የጸጥታው ምክር ቤትም ሙሊቱ ይቋረጥ የሚለውን የቱኒዚያን ጥያቄ ሊቀበል የሚችልበት የህግ መሰረት እንደሌለው አንስተዋል። የህዳሴ ግድብ ድርድር የሚካሄደው በመሬት ስምምነቱ ነው፣ ሁለት ሺ አስራ አምስት በተፈረመው እኛ መሪዎቹን አክብረን ነው የምንሰራው። ያተጥሷል የሚሉ ከሆነ የትኛው መሪ ነው የተጠ ዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ የግድቡ ጉዳይ በጸጥታው ምክር ቤት መታየቱ ከተመድ መርሆች አንጻር ሲታይ ሶስቱን ሀገራት እንዲስማሙ ከመምከር ውጭ የተለየ ነገር አያመጣም የሚል እምነት አላቸው። ሌላው አነጋገር ተውና እዛው ባለው በተባበሩት መንግስታት እንኳን በቅርቡ በወጣው ህግ መሰረት ኢትዮጵያ ነው የትክክል በጋራ እንጠቀም እንደዚህ ይሁን ብላ ያቀረበችው ኢትዮጵያ ኮነች፣ ግብጽ አትንኪ ነው፣ በሱዳን ዝም ብሎ ነው እሱ አቋም የሚለው። በቅርቡ የተጀመረው የግድቡ ሁለተኛ ዙር የውሃ ሙሌት እስከ ነሐሴ ወር መጨረሻ እንደሚጠናቀቅ የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ተናግረዋል። እንግዲህ ሙሌቱ ያው የግንባታውን ሂደት ተከትሎ ነው የሚሄደው ግንባታውን ሂደት እና የሚዘዝኑ በሆኑ ዝናብ ተከትሎ ነው ትንበያዎች የሚያሳዩት ጥሩ ዝናብ እንደሚኖር ነው። ስለዚህ የሁለቱ ክንችት ነው። እነዚህ ወራቶች ግድቡ ቁመቱ ሲጨመር በቂ ውሃ ከመጣ ያንን ያጠራቅማል ማለት ነው። ስለዚህ በዛ መልክ ከሄደ አሁ ከነሐሴ መጨረሻ የግድቡ ቁመት ዘጠና አምስት ሜትር ሲደርስ ውሃ ውስጣ ላይ ይደርሳል ተብሎ ይገመታል የሁለተ የግድቡ ሁለተኛ ዙር ከተጠናቀቀ ኢትዮጵያ የዲፕሎማሲ የበላይነት እንደሚኖራት የገለጹት ደግሞ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ ናቸው። በግድቡ ጉዳይ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ቢቀመጥም ሶስቱ ሀገራት ወደ ድርድራቸው እንዲመለሱ ከማበረታታት ውጭ ምክር ቤቱ እምብዛም የሚያደርገው ነገር እንደሌለ የምክር ቤቱ የወሩ ሰብሳቢ የሆኑት በተመድ የፈረንሳይ አምባሳደር ባለፈው ሳምንት መግለጻቸው ይታወሳል። በዛሬው ስብሰባ የኢትዮጵያ የግብጽና የሱዳን ተወ ተወካዮች ለምክር ቤቱ አባላት ንግግር ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን እናመሰግናለን። በመቀለ ዩኒቨርሲቲ ስላሉት ተማሪዎች ደህንነትም ዘገባ አለን። የትግራይ ኃይሎች መቀለ ከተማን ከተቆጣጠሩ በኋላ ልጆቻቸው ትግራይ ባሉ ዩኒቨርስቲዎች የሚማሩ ወላጆች ስለ ልጆቻቸው ደህንነት እንደተጨነቁ ይናገራሉ። የአሜሪካ ድምፅ ያናገራቸው በመቀሌ ዩኒቨርሲቲ ያሉ ተማሪዎች እስካሁን ባለው ጊዜ ደህንነታቸው የተጠበቀ መሆኑን ገልጸዋል የተጠበቀ መሆኑን ገልጸዋል። ነገር ግን የስልክና የባንክ አገልግሎት ባለመኖሩ እንደተቸገሩ ተናግረዋል። ሙልጌታ ጽብሃ ከመቀለ ዘገባ አድርሶናል። ከአስር ቀናት በፊት ነው የትግራይ ሀይሎች መቀለ ከተማ የተቆጣጠሩት። ከዛን ቀን ጀምሮ በትግራይ ያሉ ዩኒቨርሲቲዎች የሚማሩ ተማሪ ወላጆች ስለ ልጆቻቸው እየተጨነቁ መሆናቸው በተለያዩ መገናኛ ብዙኃን እየገለጹ ናቸው። ተማሪዎቹ ያሉበት ሁኔታ ለመጠየቅ በመቀለ ዩኒቨርሲቲ ተገኝቼ ነበር። ቴድሮስ ሹራ በዩኒቨርሲቲው የሁለተኛ አመት የማናጅመንት ተማሪ ነው። እስካሁን እዚህ ግቢ የሌላውን ግቢ ባላውቅም እኛ ጋር እዚህ ግቢ ኖርማል ነው፣ ምንም የሆነው ነገር የለም። እነሱም ከገቡ በኋላ ምንም ሰላም ነው እስካሁን የለንም በትምህርቱ አሁን ነገ ፋይናል እንጀምራለን እስከ ማክሰኞ ነው የተባለው። ካፌም ያው እስካሁን እየተጠቀመ ነው፣ አልተቋረጠም። ብዙ ይህን ያክል እንደ በፊቱ ባይሆንም የካፌውም ትንሽ የተወሰነች እንትን አለ፣ ግን ያው ሳም ብላ አናድር ነው። ገንዘብ ምናምን አሁን በእርግጥ እጃችን ላይ የለም፣ ባንክ ሁሉም ተዘግቷል። በገንዘብ ሁኔታ ችግር ላይ ምንም እጃችን ላይ ቀድመን ምንም ያወጣነው ነገር የለም እና ቢከፈትልም ምናምን አሪፍ ነው። ስልክም ምንም አይሰራም፣ ከፋሚሊ ጋርም አልተገናኘንም እስካሁን አጁሉ ታኦ የተባለች ከጋምቤላ ክልል የመጣች የኮሚኒቲ ደቨሎፕመንት የማስተርስ ዲግሪ ተማሪ በበኩሏ፣ መጀመሪያ አካባቢ ትንሽ ስጋት ነበረ። ምክንያቱም የተለያየ ኢንፎርሜሽን በየደቂቃው ስለምናገኝ ማለት ነው። ግን በአሁን ሰዓት ላይ በጣም እየተረጋጋ ነው ያለው ግቢ ውስጥ ያለው ሁኔታ። ያው የቤተሰቡ ሁኔታ እኛ ባናውቀውም እንደሚጨነቁት ግን ደህና ነን እኛ። ልዩ ኃይሎች ግቢ ውስጥ ገብተዋል ያለው ነገር በጣም ተረጋግተዋል መጀመሪያ ከነበረው። እኛም ደህንነታችን ሰላም ነው ካፌ ውስጥ ኢንቫይሮንመንት ሁሉም ደና ና አሁን ተረጋግቷል። እንደመጀመሪያ አይደለም። ባንክ፣ ስልክ፣ መብራት አሁን መጥቷል። የባንክ ግን በጣም ያስጨንቅ ነበረ ኢንፎርሜሽኑ ሳይኖረን ስለሆነ ባንክ ሄደው ምንም የብር አክሰስ በእጃችን የለም እና ደግሞ እንበላበት የነበረው ካፌ በዛ ምክንያት ተከልክለናል። አሁን የተማሪ የዋናው ካፌ ውስጥ ነው የምንጠቀመው ማለት ነው እና ጫና እያደረገብን ነው። ውሃ ለመግዛት አልቻልንም። ስለዚህ ባንክ ቢከፈት የተሻለ ነው። ስልክም ደግሞ ያው ይታወቃል። ብዙ ተማሪዎች ቤተሰቦቻቸው ደካሞች አሉ፣ የሚታመሙ አሉ ና ለዛ ተብሎ ስክም አሪፍ ነው። ፍቃዱ ደመቀ የተባለ ተማሪ በበኩሉ ተማሪዎች ከወላጆቻቸው ጋር እረፍት አድርገው መመለስ እንደሚፈልጉ ነው የገለጸው። ትምህርት ይህን ሰሞን ትጀምራላችሁ ተብ አንዳንድ እየጀመርን ያለ ነው። ምግብም አለ፣ ውሃም አለ። ከችግሩ አንጻር ደህና ነው። ክላስ ምናምን ዛሬ የተማረ ነበር። ለምሳሌ ተማሪዎቹ እያለቀሱ ነው ክላስ እየተቀመጡ ያሉት። ምንድን ነው ስንላቸው ያው የቤተሰብ ናፍቆት ቤተሰብ ይጨነቃል ምናምን እንደዚህ እያሉ ነው የተማሪው ያሉት። እነሱ ደግሞ ያው በዚህ ጊዜ አሰናብተው ቤተሰብ አይተን፣ ይሄ ችግር ከተፈታ ቀጣይ ብንመለስ የሚሉ ናቸው ተማሪዎቹ። ሀሳባቸው በሙሉ ይህን ሀሳብ እንደዛው ነው ማለት ነው። ከምንም በላይ የስልክ አገልግሎት ነው፣ ቤተሰብ ማግኘት ነው የሚፈልጉት ተማሪዎቹ። እኛም የምንፈልገውላችንም ይህንን ነው። ከኦሮሚያ ክልል የመጣ በዩኒቨርሲቲው የማርኬቲንግ ማናጅመንት ተማሪ ጋዴሳ ማሞ በበኩሉም የባንክና የስልክ አገልግሎት አለመኖር ለትምህርታችንና ኑሯችን አስቸጋሪ አድርጎታል ይላል። ያለንበት ሁኔታ ያው ሁሉም ተማሪ በጭንቀት ነው ያለው አሁን እና ቤተሰባችን ከዚህ በፊት በአንድ ቀን ሁለት ጊዜ ሶስት ጊዜ ነው የሚደውሉት በቀም ማለት ነው ድምጻችን ለመስማት እና አሁን ግን ሳምንት አልፈናል፣ ዘጠነኛ ቀናችን ምናምን ነው እና እስከ ዛሬ ቤተሰባችን በህይወት ራሱ ላይ ጠብቁን ይችላሉ እኛ ግን በህይወት አለን እስካሁን እና በጣም ገራሚ ነው። ልጆቹ በብዛት በጣም እየተጨነቁ ነው አሉት። ክላስ ይጀመር እና አንዳንድ ፈተናም ይጀመር እያሉ ነው። ግን ፈተናም ለመስራት ክላስ ራሱ ቁጭ ብለን ለመማር ለእኛ በጣም ነው የሚከብደው። ሁሉም ተማሪ በዚህን ሰዓት ሄዶ ወይ ቤተሰቡን አናግሮ መመለስ ወይ ደግሞ ራፍታ አድርጎ የሚቀጥሎ መማር እንደዛ ነው የሚፈልገው ሁሉም ተማሪ በትግራይ ክልል የቴሌኮሚኒኬሽንና የባንክ አገልግሎት አሁንም የለም። የኤሌክትሪክ አገልግሎት በአንዳንድ አካባቢዎች ተመልሷል። የትራንስፖርት አገልግሎት ደግሞ በክልሉ ውስጥ ተጀምሯል። ለአሜሪካ ድምጽ ሙልጌታ ጽቡሃም መቀለም። ሙልጌታን እናመሰግናለን። አሁን ደግሞ ስለ ትግራይ የምግብ አቅርቦት የኢትዮጵያ መንግሥት በትግራይ የምግብ አቅርቦት እጥረት እንዳይፈጠር የቅድመ ጥንቃቄ ሥራ መሥራቱንና አሁንም ምቹ ሁኔታ ለመፍጠር ጥረት እያደረገ መሆኑን አስታወቀ። የሰላም ሚኒስትር ሙፈሪያት ካሚል የፌዴራል መንግሥቱ ጦር ትግራይን በጊዜያዊነት ለቆ ሲወጣ 400 400ሺህ ኩንታል ገደማ እህል የስርጭት ሥራ ከሚሰሩ ዓለም አቀፍ ተቋማት ጋር ትቶ ወጥቷል ብለዋል። አሁንም በየብስና በአየር ወደ ትግራይ ድጋፍ ለመላክ ለሚፈልጉ ሁሉ መስመሮች ክፍት መሆናቸውን ሆኖም ሁሉም ሳይፈተሹ የማያልፉ መሆናቸውን ወይዘሮ መፈሪያት ተናግረዋል። አዲስ ቸኮል ዘገባ አለው። የኢትዮጵያ መንግስት የተኩስ አቁም ውሳኔ ወስኖ ከትግራይ ሲወጣ መነሻው ህብረተሰቡ አስፈላጊውን አገልግሎት እንዲያገኝ በማሰብ ነው ሲሉ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ለቪኦኤ በሰጡት ቃል ገልጸዋል። እንደ ወይዘሮ ሙፈሪያት ገለጻ በጊዜያዊነት የትግራይ ክልልን የፌዴራሉ ጦር ለቆ ሲወጣ 384 ሺ ኩንታል እህልና የእርዳታ ስራ የሚሰሩ ዓለም አቀፍ ድርጅቶችን አዘጋጅቶ መውጣቱን ተናግረዋል። ኢትዮጵያ መንግስት የወሰነው የተኩስ አቁም ውሳኔ ማዕከሉ ሰብአዊ አገልግሎትን ማቅረብ ላይ የተመሰረተ ነው። የሞራል የውሳኔው መሰረታዊ እሳቤ አንዱ እሱ ነው። ከዛ አኳያ ስንወጣ፣ ከመቀሌ ለጊዜው ስንወጣ ብዙ ወደ 384 ሺ በላይ ኩንታል እህል አስቀምጠን ነው የወጣ ነው። ይሄ ህዝቡ እንዳይቸገር አገልግሎት እንዲያገኝ፣ ወደ አምስት የሚሆኑ ራይተሮች አሉ ከመንግስት ጋር እየሰሩ ያሉ ዓለም አቀፍ ድርጅቶች፣ እነዚህ ድርጅቶች ስራቸውን እንዲቀጥሉ ለማድረግ የሚያስችል እድል ፈጥረን ነው የወጣ ነው። ከዚህ ባሻገር አስቀድሞ ለክረምት የግብርና ስራ የሚሆን ግብአት የማቅረብ ስራ ሲሰሩ እንደነበር ተናግሯል ወይዘሮ ሙፈሪያት። ይሁንና ግብአት የማቅረብ ስራ በህወሀት በኩል ሲደነቃቀፍ ነበር ሲሉ ከሰዋል። አላማው የእርሻ ስራ ላይ የእርሻ ተግባር ላይ አርሶ አደሩ እንዲሰማራ ነው። ለዛ የሚሆን ግብአት እንደዚሁ የምርጥ ዘርና ማዳበሪያ አስገብተን ማስገባት ብቻ ሳይሆን ከሀያ በላይ የሚሆኑ ወረዳዎችም ላይ ስርጭት አካሄደናል። ቀሪ ወረዳዎች ላይ ያው ቲፒኤልፍ የማደናቀፍ ሚና ተጠናክሮ ስለቀጠለ በዚህ ሁኔታ ግብዓት የሚወስድም የሚገደልበት የሚቀጣበት፣ እርዳታ የሚወስድም የሚገደልበት የሚቀጣበት ሁኔታ እሱ ብቻ አይደለም፣ መልሶ የጸጥታ ሀይሉንም የዚሁ ጥቃት ሰለባ እንዲሆን የማድረግ ሁኔታ ስለነበረ ሳቢው የሁማኒታሪያን ሰርቪሱን የማሳረት ነው ማለት ነው። የቀጣይ ህዝቡ እንዳይቸገር አምርቶ በ ማኖር የምችልበትንም እድል የሚፈጥር ሀላፊነት የተሞላበት ውሳኔ ነው እየተወሰነው በትላንትናው ዕለት በመንግስታዊ መገናኛ ብዙሀን በኩል የኢትዮጵያ መንግስት ፍላጎት ያላቸው አካላት ለትግራይ ክልል ሰብአዊ ድጋፍ እንዲያደርጉ ፈቃድ መስጠቱ ይፋ የተደረገ ሲሆን ይህ ግን ከአስፈላጊ ቅድመ ፍተሻዎች ጋር እንደሆነ ነው ወይዘሮ ሙፈሪያት ለቪዮ ያስታወቁት በአውሮፕላን ወደ ትግራይ የሚደረጉ የእርዳታ በረራዎች በቦሌ በኩል መሆን እንዳለባቸው ና የየብስ ትራንስፖርትም አስፈላጊው ፍተሻ ከተደረገለት በኋላ ወደ ትግራይ እንዲያልፍ እንደሚደረግ ነው ሚኒስትሩ ያስታወቁት ለዚህም ግልጽ መመሪያ ማውጣታቸውንና መመሪያውንም ለሚመለከታቸው አካላት ማሳወቃቸውን ጨምረው ገልጸዋል ነው። ይሄ መመሪያ እንቅስቃሴ የሚዘጋ ሳይሆን እንቅስቃሴውን፣ ያመቻቻ ግን ደግሞ የሀገር ደህንነትና ሉዓላዊነትን የሚጋፋ ምንም ነገር እንደሌለ ለማረጋገጥ የሚያስችል መመሪያ ነው። ስለሆነ ቀጥታ የሚባል በረራ የለም፣ አናስተናግድም። ከሚመጣበት ቦታ መጥቶ ቦሌ ኤርፖርት ላይ ተገቢው ፍተሻ ተደርጎ ለእርዳታው አስፈላጊ የሆነ ምግብ ይሁን ምግብ ነክ ያልሆነ እቃ መሆኑ ተረጋግጦ ነው የሚሄደው ማለት ነው። ይሄ የመጀመሪያውን አላማ ለማሳካት እየተደረገ ያለ ጥረት ነው። ይሄ ብቻ አይደለም። በምድር ትራንስፖርት የሚደረጉ በየብስ የሚደረግ እንቅስቃሴም ካለ ምን አይነት ሂደት ነው ማለፍ ያለበት ለሚለው ግልጽ መመሪያ አውጥተናል። መመሪያውም ላይ ውይይት አድርገናል፣ አሳውቀናል ማለት ነው። በዚህ ሕግና ስርዓት መሰረት ብቻ መንቀሳቀስ እንፈልጋለን እንችላለን ለሚሉ አካላት የኢትዮጵያ መንግስት መንገድ የመዝጋት ፍላጎት የለውም ያሉት ሚኒስትሯ፣ ሆኖም የእርዳታ ስራው ለሀገር ደህንነት ስጋት ለሚሆኑ ድርጊቶች ሽፋን እንዳይሆን ጥንቃቄ ይደረጋል ብለዋል። በትግራይ ክልል መሬት ላይ ያለው የእርዳታ ስጣት ሁኔታ ምን ይሆናል ለሚለው ግን በክልሉ አለ ባሉት ኃይል ላይ የሚወስን ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን እናመሰግናለን። ይህ በእንዲህ እንዳለ ትላንት በትግራይ ቴሌቪዥን መግለጫ የሰጡት የትግራይ ክልል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው። ወራሪ ኃይሎች የትግራይን ህዝብ ለማጥፋት ጥይት፣ ረሃብ፣ ጾታዊ ጥቃትና ንብረት ማውደምን የመሳሰሉ የጥፋት ፓኬጆችን አዘጋጅተው በትግራይ ህዝብ ላይ የማያቋርጥ ጥፋት በማካሄድ ላይ ይገኛሉ። በመሆኑም ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ በእነዚህ ወራሪዎች እያደረሰ ያለውን የዘር ማጥፋት ወንጀል ተገንዝባችሁ በመቃወም መወሰድ ስለሚኖርባቸው እርምጃዎች አቋማችሁን በግልጽ አሳውቃችኋል ህዝቡ እርዳታ እንዲደርሰውም የሚቻላችሁን ጥረት በማድረግ ላይ ትገኛላችሁ። በዚህ ሥራ ላይ ለተሰማሩ መንግሥታዊና መንግሥታዊ ያልሆኑ ድርጅቶች ምስጋናችን ይድረሳችሁ ካሉ በኋላ ዶክተር ደብረጼን ገብረ ሚካኤል እንዲህ ብለው ነበር። ይሁን እምበር አብዚ ክትፈልጦ ዝግባእ ጉዳይ አለው እዞም ፋሽስታውያን ወረርቲ ብፍላይ ብናይ በራ ሕግዝ ምራ ስራዊት ውልቀ መልኸ መንግስቲ ኢሳያስ ወርቂ ለመኾነ ጽባ። እዚህ ላይ ግን አንድ መታወቅ ያለበት ጉዳይ አለ። እነዚህ ፋሽስታዊ ወራሪዎች በተለይ በበረሃ ሕግ የሚመራው የአምባገነኑ ገነኑ ሳያስ አፈወርቂ ሰራዊት ዛሬም ሆነ ነገ ከክፉ ድርጊቱ ባለፈ በፈቃደኝነት ከትግራይ ሙሉ ለሙሉ አይወጣም። ከዚህ ባለፈ በርዴት የተገኘው እህል ወደ ህዝባችን እየደረሰም አይደለም። ይባስ ብሎ ወራሪ ኃይሎች ተጠቃሚ የሚሆኑበት ሁኔታ እየታየ ነው። አሁን ደግሞ በአንድ በኩል ረድኤት ያለ ችግር እንዲዳረስ ተኩስ አቁመናል፣ ሰራዊታችንን ከትግራይ አውጥተናል እያሉ ከትግራይና ወደ ትግራይ የሚደረጉት የአየርና የመንገድ ማጓጓዣዎች መዝጋት እርዳታና ሌሎች አገልግሎቶች እንዲቋረጡ አድርገዋል። የኤሌክትሪክ የቴሌኮሚኒኬሽንና ሌሎች አገልግሎቶች በማቋረጥ የትግራይን ህዝብ የማጥፋት ወንጀል አሁንም ቀጥለውበታል። ስለሆነም በእነዚህ ወራሪዎች ላይ እርምጃ እንድትወስዱ በተለይ የወረራው መሪዎች አምባገነኑ ኢሳያስ አፈወርቂና ፋሽስቱ አብይ አሕመድ በዓለም አቀፍ ሕግ ፍርድ እንዲያገኙ፣ የተፈናቀለው የትግራይ ህዝብ አስቸኳይ እርዳታ እንዲደርስለት ድጋፍ እንድታደርጉለት የትግራይ ህዝብና መንግስት ጥሪያቸውን ያቀርባሉ ብለው ነበር። ዶክተር ደብረ ጽዮን ላደረጉት ንግግርና ላስተላለፏቸው መልእክቶች ከአዲስ አበባ ሚሆን ከአስመራ በቀጥታ የተሰጡ ምላሾች እስካሁን ባለው ጊዜ ባይሰሙም የኤርትራ መንግስት ባለሥልጣናት ቀደም ሲል በሰጧቸው መግለጫዎች መንግስቶቻቸው ይህን ወታደሮቻቸው መንግስቶቻቸውም የሆኑ ወታደሮቻቸው የእርዳታ እህል እንዳይደርስ እንደማይከለክሉና ጉዳትም እንደማያደርሱ ሲገልጹ ቆይተዋል። አሁን ስለ ትግራይና የአማራ ህዝቦች ዘገባ ይሰማል። የአማራና የትግራይ ህዝቦች የተዋሃዱና የተጋመዱ በመሆናቸው የወቅቱ ውዥንብር ሳያደናግራቸው ዘላቂ በሆነው ትስስራቸው ላይ ሊያተኩር እንደሚገባ የአማራ ዲሞክራሲያዊ ኃይል ንቅናቄ ገለጸ። ንቅናቄው በጸረ አማራ እና በጸረ ኢትዮጵያ መስመር ውስጥ ሀገር ለማፍረስ የሚመጡ ኃይሎችን ለመታገል ዝግጁ መሆኑንም አስታውቋል። አስቴር ምስጋናው ዝርዝር ዘገባ አላት። የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ዛሬ በሰጠው መግለጫ በልዩ ልዩ ወቅታዊ ጉዳዮች ላይ ያለውን አቋም አብራርቷል። አሁን ኢትዮጵያ በውጭም በውስጥም ከገጠማት የህልውና ፈተና ለመታደግ ህዝቦች በአንድነት ሊቆሙ ይገባል ብሏል። ሀገርን ለማዳን ከሚሰሩ የፖለቲካ ኃይሎች ጋር ለመቆምም ዝግጁ መሆኑን አስታውቋል። በጸረ አማራ እና በጸረ ኢትዮጵያ መስመር ውስጥ ሀገር ለማፍረስ የሚመጡ ያሏቸውን ኃይሎች ለመታደግ ዝግጁ መሆናቸውንም የንቅናቄው የምርጫ ጉዳዮች አስተባባሪ አቶ ምርጫው ስንሻውን ገልጸዋል። በየትኛውም አስቸጋሪ ወቅት ከፊት መስመር በመሰለፍ የህዝባችንን ህልውና ለማስጠበቅ ቆራት ተጋድሎ በማድረግ የሚታወቀው ድርጅታችን አዲሃን ዛሬም እንደ ትናንቱ ከመቼውም ጊዜ በላቀ ሁኔታ ትግሉን አጠናክሮ የሚቀጥል መሆኑንና በጸረ አማራና በጸረ ኢትዮጵያ የፖለቲካ መስመራቸውን ያሰመሩ ኃይሎችን ለመታገል አዴሃን ማንኛውንም መስዋዕትነት ከመክፈል ጋር የአማራውን ችግር እንደራሱ ችግር ኢትዮጵያዊ ሁሉ ተገንዝቦ ከአማራ ሕዝብ ጎን ተሰልፎ በሚዛትበት የአማራ ሕዝብ መከራ የሚቆም ነገር የለምና ያንን መከራ አንድ ሆኖ እንዲመክት ልባዊ የሆነ ጥሪያችንን ለመላው የኢትዮጵያ ህዝብ እናቀርባለን። በተለይ ሰሞኑን ህወሀት በአማራ ህዝብ ላይ አውጇል ያሉትን ጦርነት የአማራ ዲሞክራሲ ኃይል ንቅናቄ ከመንግስት ጎን በመቆም ለመመከት መዘጋጀቱን አቶ ምርጫው ገልጸዋል። የትግራይ ህዝብ ዘላቂ የሆነችውን ኢትዮጵያን ወንድም ከሆነው የአማራ ህዝብ ጋር አብሮ እንዲገነባም ጥሪ አቅርበዋል። ዛሬ የወልቃይትና የራያ ነገር እንዳይመለስ ሆኖ ተዘግቷል። እንደ አማራ ህዝብ ጥቅም፣ እንደ አማራ ህልውና መረጋገጥ አስተማማኝ በሆነ ሁኔታ ተመልሷል። የሆነ ሆኖ መመለሱ ብቻውን አይደለም፣ ድሉን መጠበቅ ያስፈልጋል። የህልውናችን መሰረት ስለሆነ ያንን ለማስረገጥ እወዳለሁ፣ እንጠብቃለን። በአማራ ህዝብና በትግራይ ህዝብ መካከል ሰላም ወርዶ ፍቅር ወርዶ ዛሬ የሚደለቀው የክፋት ፖለቲካ ተሰብሮ ወደ አንድነታችን የምናመራ አንድ ሆኖ በመቆም ሀገራዊ ግዴታውን እንዲወጣ ልባዊ የሆነ ጥሪያችንን እናቀርባለን። ንቅናቄው የውጭ ኃይሎች በኢትዮጵያ ላይ የሚያደርጉትን ጫና አጥብቆ እንደሚቃወምም አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አሁን ደግሞ ወደ ዩናይትድ ስቴትስ ወሬ። የባይደን አስተዳደር ባለፈው ሳምንት መጠኑ አራት ሚሊዮን የሚደርስ የኮቪድ-19 መከላከያ ክትባት ለመለገስ ቃል ከገባ በኋላ ሌላ መጠኑ በሚሊዮኖች የሚቆጠር የሞደርና ክትባት ለጓተማላና ለቪየትናም መላኩን በትላንትናው ዕለት ይፋ አድርጓል። ይሁንና ዩናይትድ ስቴትስ ባለፈው የአውሮፓውያኑ ሰኔ ወር ማብቂያ አጠቃላይ መጠኑ ወደ 80 ሚሊዮን የሚሆን ክትባት ለሚያስፈልጋቸው ሀገሮች ለመላክ ይዛ የነበረው እቅድ እንደታለመው አልሆነም። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ወደ አኩስ ዋራ ዩናይትድ ስቴትስ ዓለም እንዲከተብ ለመርዳት የያዘችው ጥረት የገጠመውን ፈተና አስመልክቶ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። የዋይት ሀውስዋ የፕሬስ ጸሐፊ ጄን ሳኪ ናቸው። ሁለቱ ሀገሮች ከዩናይት ስቴትስ የተላከ ክትባት በያዝነው ሳምንት የሚረክቡ መሆናቸውን ማክሰኞ ይፋ ያደረጉት። ጓቲማላም ሆነ ቪየትናምም ከባይደን ሃሪስ አስተዳደር የተላከ የኮቪድ-19 ክትባቶችን ይቀበላሉ። ጓቲማላ አንድ ነጥብ አምስት ሚሊየን፣ ቪየትናም ደግሞ ሚሊየን የሚደርስ የሞዴርና ክትባትን ነው የሚቀበሉት። አዲስ ያገረሸ የኮቪድ-19 ወረርሽኝ ከብርቱ ጫና ውስጥ ያሳደራት ኢንዶኔዥያ ዜጎች ለመከተብ ተኮልኩለው ለሚታዩባት ደቡብ ምስራቅ ሲያዊቱ ሀገር የባይደን አስተዳደር ባለፈው ሳምንት ነበር አራት ሚሊዮን የሞደርና ክትባት በተባበሩት መንግስታት የክትባት ማከፋፈያ ፕሮግራም ኮቫክስ በኩል በአፋጣኝ ለመላክ ቃል የገባው። ዩናይትድ ስቴትስ በዓለም ዙሪያ 580 ሚሊዮን የሚደርስ ክትባት መለገስ ቃል ብትገባም እስከ ሰኔ ወር መገባደጃ ድረስ 80 ሚሊዮን ክትባት ለመላክ ይዛ የነበረውን ግብ ማሳካት ግን አልቻለችም። ይህ እውን እንዳይሆን አዳጋች ያደረጉ በርካታ ፈተናዎች መኖራቸውን ነው የዋይት ሀውሷ ቃል አቀባይ ለአሜሪካ ድምጽ የገለጡት። አንዳንድ ጊዜ የሕግ መሰናክሎችን ማለፍ ይጠይቃል። የቁጥጥር ደንቦችን የሚመለከቱ መሰናክሎችንም ማለፍ ይጠበቅብናል። ክትባቶቹን ለማሰራጨት ከሚያስፈልጉ ቁሳቁሶች ጋር ተያያዥነት ያላቸው ጉዳዮችም አሉ። እንዲሁም የማቀዝቀዣ አገልግሎት የተሟላበት መጓጓዣም ያስፈልጋል። በመሆኑም እኛ በቃላችን መሰረት ይህን ያህል መጠን ያለው ክትባቶችን ለመላክ ስንመድብ፣ ቀሪው ከፊል ስራ ግን ሀገራቶች ያንን ለመቀበል ዝግጁ መሆናቸውን የሚመለከት ነው። ፈተናው የሚጀምረው የትኛው ክትባት ተገቢ ነው የሚለው ውሳኔ ከሚወሰንበት ጊዜ አንስቶ ነው። ዩናይት ስቴትስ ካላት የክትባት ክምችት የሚበዛው እጅግ በጣም ቀዝቃዛ ማከማቻና ማጓጓዣ ዘዴ የሚጠይቁት የፋይዘርና የሞደርና ክትባቶች ናቸው። ያ ደግሞ ሁሉም ሀገሮች በቀላሉ ለማስተናገድ ዝግጁ የሆኑበት አይደለም። ክሪሽና ኡዳያ ኩማር በዩናይት ስቴትሱ የዱክ ዩኒቨርሲቲ ዓለም አቀፍ የጤና አገልግሎቶች የፈጠራ ማዕከል ዲሬክተር ናቸው። እዚህ እንደደረሱም እየላክን ያለነው ክትባት የአገልግሎት ማብቂያ ጊዜ መቼ እንደሆነና የሚላከው ክትባት ጥቅም ላይ የሚውል መሆኑን ከውጭ ሀገር መምጣት ያለበት የቱ እንደሆነ የሚለይና ፍቃድ የሚሰጥ የቁጥጥር ስራ የሚከታተል አሰራር በአገር ደረጃ መኖሩን ማወቅ አለብን። ያ እንግዲህ ገና የመጀመሪያው ደረጃ ስራ ነው። ከዚያም ክትባቱ ከተነሳበት እስከሚሰጥበት የመጨረሻው መዳረሻ ድረስ ክትባቶች መያዝ ባለባቸው ማቀዝቀዣ ተቀምጦ እንደሚጓጓዝ ሰራተኞች ዝግጁ መሆናቸውን ክትባቱን ለሚከትቡት ሰዎች ስልጠና መስጠቱን እና ሄደው መከተብ መቻላቸውን ማረጋገጥ አለብን። ዲሬክተሩ አክለውም ተቀባይ አገሮች ዓለም አቀፉን የጸረ ኮቪድ-19 ስርጭት ፕሮግራም ኮቫክስን፣ ቻይናን እና ሩሲያን ጨምሮ ከተለያዩ የክትባቱ አቅራቢዎች የሚያገኟቸውን የተለያዩ ክትባቶች በወጉ ማደራጀት አለባቸው ይላሉ። ያም የተወሳሰበውን ክትባቱ የሚጠይቀውን የማስተላለፊያ ስርዓት አያያዝና ጥሩ እቅድ የሚጠይቅ መሆኑን አመልክተዋል። አንጻሩ ሲታይ አብዛኛው ክትባት በቀላሉ ወደ ባለጸጋው ሀገሮች እየሄደ ያለበት እውነታም አለ። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን By the ሳምንት መጨረሻ we'll 160 ሚሊዮን ሙሉ በሙሉ የተከተቡ አሜሪካውያን ከሚዘገቡበት እርከን ወይም ደረጃ ላይ እንደርሳለን። ቶም ሃርት ዋን ካምፔን በመባል የሚታወቀው እና በተለይ በአፍሪቃ ያለው እጅግ የበረታ ድህነት እና ሊከላከሏቸው የሚቻሉ የበሽታ አይነቶችን ለመከላከል ግንዛቤም ለመፍጠር የሚጥር መንግስታዊ ያለሆነ ድርጅት ዋና ስራ አስፈጻሚ ናቸው። ይህ ዓለም አቀፍ ወረርሽኝ ያበቃ ዘንድ በዓለም አቀፍ ደረጃ የሚያስፈልገውን አቅርቦት ለዩናይትድ ስቴትስ ለሰባቱ ባለጸጋ አገሮችና ሌሎች የአውሮፓ ሕብረት አገሮች የሚያስፈልገውን አጠናቀናል። የሁላችንንም ደህንነታችንን ማረጋገጥ የሚያስችል በቂ ቁጥር ያለው ሰው በዓለም አቀፍ ደረጃ ወረርሽኙን መከላከል የሚያስችል አቅም ከሚያጎለብትበት ደረጃ ለመድረስ ግን በሚፈለገው ፍጥነትና መጠን እስካሁን አላጋራንም ወይም አላዳረስንም። ዩናይትድ ስቴትስ እስካለፈው የሰኔ ወር መጨረሻ ለማዳረስ በቅድ ይዛ ከነበረው ሰማንያ ሚሊዮን ከሚሆነው ክትባት እስካሁን መላክ የቻለችው ከፊሉን ብቻ መሆኑ ተመልክቷል። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ምርጫ ነክ ዝግጅት ይቀርባል። በአንድ የግል ተወዳዳሪ አቤቱታ ምክንያት ምርጫ ቦርድ ያቋረጠው የነገሌ ምርጫ ዛሬ ተካሂዷል። አቶ አማኑኤል ብርሃኑ፣ የነገሌ የምርጫ ክልል አስተባባሪ፣ የምርጫው ሂደት በ30 የምርጫ ጣቢያዎች መከናወኑን ለአሜሪካ ድምፅ ገልጸዋል። በምርጫው ከ150 በላይ የምርጫ ታዛቢዎች ተሳትፈዋል ብለዋል። ገልሞ ዳዊት ዝርዝር ዘገባ አለው። በኢትዮጵያ የምርጫ ቦርድ ከሐምሌ 14 ወደ ነሐሴ 1 የተላለፈው የነገሌ ምርጫ ክልል ምርጫ ዛሬ ተከናውኗል። ወጣት አማኑኤል ብርሃኑ የምርጫ ክልሉ አስተባባሪ ነው። አጠቃላይ ምርጫው በጥሩ ሁኔታ እየተካሄደ ነው። የግልጩ ሰው ዛሬ ባቀረቡት ቅሬታ መሰረት ግልጽ ለማድረግ ያህል ምርጫ ቦርዶ አስተላልፎ ነበር። አሁን በመልካም ሁኔታ ህዝቡም በተረጋጋ ሁኔታ በጸጥታውን ጉዳይ በመልካም ሁኔታ እየተካሄደ ነው። ከጠዋቱ አስራ ሁለት ሰዓት ጀምሮ ህዝቡ ድምፁን እየሰጠ ነው። በአጠቃላይ መቶ ሰላሳ ዘጠኝ ምርጫ ጣቢያ ነው ያለ ከመቶ ሰላሳ ዘጠኙ መቶ ዘጠኙ አካባቢ ድምፅ ሰጥቷል። አምሌ አስራ አራት ላይ ዛሬ ላይ ደግሞ የቀሩት ወደ ሰላሳ ምርጫ ጣቢያዎች ድምፅ በመስጠት አገኝ ያሉት ኦልሞስት ወደ አጠቃላይ መቶ ሀምሳ ሺህ አካባቢ ነበር ከመቶ ሰላሳ ዘጠኝ ጣቢያዎች ላይ የተመዘገበው ድምፅ ሰጪ ማለት ነው። አሁን ወደ ሀያ ስምንት ሺህ አካባቢ ድምፅ ሰጪዎች አሉ ተብሎ ነው የሚገመት። ወጣት አማኑኤል በሐምሌ 14ቱ የምርጫ ቀን የ30 የምርጫ ጣቢያዎች የምርጫ ሂደት የተሰረዘው በአካባቢው በግል ሊወዳደሩ የነበሩ የግል ተወዳዳሪ ስማቸው የምርጫ ወረቀት ላይ ባለመኖሩ አቤቱታ ካሰሙ በኋላ መሆኑን አስታውሰው፣ የተወዳዳሪ የፖለቲካ ፓርቲዎች አስተያየት ታክሎበት ምርጫው ዛሬ እንዲከናወን ተወስነዋል ብለዋል። አማንውል በዛሬው የነገሌ ምርጫ ሁለት የፖለቲካ ፓርቲ እጩዎችና አንድ የግል ተወዳዳሪ በውጭነት መቅረባቸውን ከ150 1 ቶ 5 በላይ ታዛቢዎችም በ30 የምርጫ ጣቢያዎች ላይ መሰማራታቸውን ለቪኦኤ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት አዳማ። ገልሞን እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከእኛ ጋር እንድትቆይ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ሀዘን መግለጫ ዘገባ አለን። የአበበች ጎበና የሕፃናት ክብካቤና ልማት ማህበር ላለፉት 41 ዓመታት ከመቶ ሺህ በላይ ለሆኑ ወጣቶች የብቃት ስልጠና መስጠቱን አስታውቋል። በማዕከሉ ስልጠና ከወሰዱት ስራ አጥ ወጣቶች መካከል 65 በመቶ በተለያዩ ድርጅቶች ተቀጥረው ሲሰሩ፣ 15 በመቶ የሚሆኑትም የራሳቸውን ስራ ፈጥረው እየሰሩ እንደሚገኙ የማዕከሉ የህዝብ ግንኙነት ኃላፊ አቶ ይትባረክ ተካልኝ ለአሜሪካ ድምፅ ተናግረዋል። በሌላ በኩል በኢትዮጵያ የዩናይትድ ስቴትስ አምባሳደር የወይዘሮ አበበች ጎበናን ቤተሰብ ጎብኝተው አጽናንተዋል። በማዕከሉ ስልጠና ወስደው ስኬታማ ከሆኑ ወጣቶች መካከል አነጋግረናል። ፀሐይ ዳምጠው ዝርዝር ዘገባውን ከአዲስ አበባ ልካለች። በኢትዮጵያ በብዙ ሺዎች የሚቆጠሩ ወጣቶች በስራ አጥነት እንደሚቸገሩ ይታወቃል። ይህ የስራ አጥነት ችግር ደግሞ ገጠርና ከተማ የተማረና ያልተማሬ ሳይል ሁሉንም የሚነካና ማህበራዊና ኢኮኖሚያዊ ተግዳሮት ሆኖ የቀጠለ ነው። የአበበች ጎበና የህፃናት እንክብካቤና ልማት ማህበር ሊሞላ የሞከረው ከዚህ አንጻር ያለውን ክፍተት ነው። እናም የሞራል፣ የስራ ማጣት፣ የገንዘብ ችግርና የማህበረሰቡ አመለካከት ተደማምሮ ተስፋ ያስቆረጣቸው ወጣቶች ላይ ትኩረት አድርገው ላለፉት በርካታ ዓመታት ሲሰራ መቆየቱም ይገለጻል። አቶ ይትባሪክ ተካልኝ የአበበች ጎበና ህጻናት ክብካቤና ልማት ማህበር የህዝብ ግንኙነት ኃላፊ ናቸው። በማዕከሉ ስለምሰጠው የወጣቶች ስልጠና የሚከተለውን ብለዋል። የተለያየ የሙያ ስልጠናዎች እንሰጣለን። ይሄ ምንድን ነው? አንዳንዴ ወጣቶች ትምህርት ይጨርሱና ለምሳሌ ዩኒቨርስቲ ወይ ደግሞ ኮሌጅ መግባት ሲያቅታቸው ስራ ያጣሉ ማለት ነው። ስራ ሲያጡ ሀገር ላይም ለቤተሰብም ሸክም ነው የሚሆኑ። ስራ መስራት ይችሉ ማለት ምክንያቱም ኪሎት ስለሌላቸው። ስለዚህ እነ ወጣቶች ስኪል እንዲኖራቸው የተለያዩ ትሬኒንግ እንሰጣቸዋለን። ለምሳሌ ኮንስትራክሽን ላይ፣ ጸጉር ስራ ላይ ምግብ ዝግጅት እና መስተንግዶ ላይ እና የመሳሰሉት ላይ ወጣቶችን በማሰልጠን ስራ እንዲያገኙ እናደርጋለን ማለት ነው ወጣቶች በጣም ኤነርጄቲክ ናቸው ጉልበት አላቸው አለን ወጣት የነብርጣት ይባላል ስለዚህ ሰርተው ለሀገርና ቤተሰብ በሚሆኑበት እድሜ ላይ እስክል ስለሌላቸው ግን ሸክም ይሆናሉ ስለዚህ እራሳቸውንም ሀገርንም ቤተሰብንም እንዲቀይሩ የተለያዩ ስልጠናዎች እንሰጣቸዋለን ማለት ነው ድርጅቱ ከተመሰረተ ጀምሮ ከመቶ ሺህ በላይ ወጣቶች በተለያዩ የስልጠና ፕሮግራሞች ማቋቋም ችሏል ተደርገዋል ማለት ነው። በማዕከሉ የተለያዩ የሙያ ስልጠናዎችን ለወጣቶች እንደሚሰጥ ያብራሩት አቶ ይትባሪክ ከስልጠናው በኋላ ለወጣቶቹ የስራ እድል ከማመቻቸት አንጻር የሚሰሩ ስራዎችም አሉ ይላሉ። እኛ ጋር ስልጠና አግኝተው ከሄዱ በኋላ ደግሞ መቅጠር የሚችል ምን አይነት ድርጅት ነው ብለን ጥናት በመስራት ስራ እንዲያገኙ ከፍተኛ ጥረት እናደርጋለን ማለት ነው። ሊንክ እናደርጋለን። ለምሳሌ ምግብ ዝግጅትና መስተንግዶ የሚሰለጥኑ ወጣቶች ምግብ ዝግጅት ወይም መስተንግዶ ላይ መቅጠር የሚችል ማን ነው? ኮንስትራክሽን ላይ እንደዚህ መቅጠር የሚችል ማን ነው? ብለን ሊንክ እናደርጋለን። ዋና አላማችን እንደሚሱ አለ ወጣቶች የራሳቸውን ችግር ይፈታሉ፣ ግን ቴሎች ስለሌላቸው ስ ስለዚህ እኛ ምንድነው ዋና አላማው ስኪል እንዳያገኙ ማድረግ ነው። ወጣቶቹ በስልጠና ማብቃት ነው። ካበቀናቸው ራሳቸው ስራ ፈልጎ ያገኛሉ። ችግር የለም ወይ ስራ ይፈጥራሉ። ጥናት ስንሰጥ በነገራችን ላይ ስልጠናውን ብቻ አይደለም የምንሰጣቸው፣ አመለካከታቸውን የመቀየር ስራ እንሰራለን። አቲቱዳቸው እንዲቀየር እናደርጋለን። የበታችነት ስሜት እንዳይሰማቸው የተለያዩ ትሬኒንጎች እንሰጣቸዋለን እንጂ ዝም ብለን ዋና ትሬኒንግ ለምሳሌ ኮንስትራክሽን ከሆነ ኮንስትራክሽን ስልጠናውን ብቻ ሰጥ ተናንተውም ማለት ነው። ይህ ማዕከል ከአሰለጠናቸው ወጣቶች ውስጥ ሰማንያ በመቶ የሚሆኑት ስራ አግኝተው ለራሳቸውም ለቤተሰቦቻቸውና ለሀገርም የተረፉ ናቸው ብለዋል አቶ ይትባርክ። ለምሳሌ በቅርብ አንድ አሴስመንት ሰርተን ሴት ወጣቶች ላይ የምንሰራ ፕሮጀክት አለ። ብዙ ሴቶች ተመርቆ ይወጣሉ። በየስድስት አመቱ ይህን ፕሮጀክት ከተጠናቀቀ በኋላ አሴስመንት እንሰራለን እና አሁን በቅርብ አሴስመንት ሰርተን ከተመረቁት ስልሳ አምስት ፐርሰንቱ ስራ አግኝተዋል በተለያዩ ድርጅቶች ተቀጥረው ስራ አግኝተዋል። አስራ አምስት ፐርሰንት ደግሞ የራሳቸው ስራ ፈጥረዋል። ምክንያቱም እዚህ ሲሆኑ ኢንተርፕሬነርሽፕ እንዴት የስራ ፈጠራ ትሬኒንግ የሚሰጣቸዋል። ስለዚህ የራሳቸው ስራ እየፈጠሩ ስራ የሚሰሩ፣ ሌላ ቀጥሮ የሚያሰሩ አሉ። ፕሮጀክት ማቀድ። ስለዚህ በጣም ስኬታማ የሆነ ስራ እየሰራ ቆይተዋል። የድርጅት አሁንም እየሰራ ነው፣ ወደፊት ይቀጥላል ማለት ነው። በማዕከሉ ስልጠና ካገኙት ወጣቶች መካከል ዩኤል ጌታቸው አንዱ ነው። እንዴት የስማርት አፕ አዲስ ማለትም በማዕከሉ የሚሰጠውን ስልጠና እድል ተጠቃሚ እንደሆነ ነግሮናል። ስማርት አፕ አዲስ ላይ ዘጠነኛ ባሽ ተማሪ ነበርኩኝ። አሁን በሜንተርነት እያገለገልኩ ይገኛለሁ። በሜንተርነት ማለት ላይፍ ስኪል እና ሂውማኒቲ ኮርስ ሰጣለሁ እኔ ማለት ነው። እዛ አሁን ስማርት አፕ አዲስ ላይ ስማርት አፕ በገባውበት ታይም ላይ አስረኛ ክፍል ሴላርጌ ቴክኒክና ሙያ በፊኒሽንግ ኮንስትራክሽን ሰርተፍኬት ተመርቄ በነበረበት ሰዓት ነበር የገባሁት። እዛ ከገባሁ በኋላ ብዙ አይነት ኮርሶች ወስጃለሁ። አይሲቲ ሜይን ኮርስ ቢሆንም ከዛ በተጨማሪ ኤንተርፕረነርሺፕ፣ ቢዝነስ ፕላን፣ ላይፍ ስኪል ብዙ ብዙ አይነት ትሬኒንጎች አሉ። እነዛን ወስጃለሁ። አቲቲዩድ ላይ ደግሞ እዛ ከመግባቴ በፊት ኮንፊደንስ አልነበረኝም። ክላስ እኔ ለእኔ የምሰጠው ግምት ያን ያህልም አልነበረም ሲቀጥል ተናግሮ የማሳመን የመናገር ነገር ብዙ ማዳመጥ፣ ብዙ መናገር አይችልም ነበረ እና እነዚህ እነዚህ ነገሮች አቲዲጁ ላይ በጣም ብዙ ነገር ቀይረውልኛል። ስልጠናው ከአመለካከት ነው የሚጀምረው ስል ነው ኢዩኤል የገለጸው። የሚመጡ ሰዎች ብዙውን ጊዜ ማለት ነው ኮንፊደንስ የሌላቸው የስራ እድል ያላገኙ ከሰዎች ጋር ሃው ቱ ኮሚዩኒኬት የምንለው ነገር ግንዛቤ የሌላቸው ሰዎች ናቸው። ስማርታፕ ላይ ይመጡት እና ወደ ስራው አለም ያልገቡ ሊመጡም ያሉ ገብተውም እንዴት ነው ሰርቫይል ሰክሰስ ማድረግ እንችላለን ብሎ ማሰብ የተሳናቸው እንደዚህ አይነት ሰዎች ናቸው የሚመጡት። እዚህ ከመጡ በኋላ ብዙ አይነት ኮርሶች ይሰጧቸዋል። ከዛ በኋላ ራስ በራሳቸው ዊክሊ ዲያሎግ አላቸው። ጧት ላይ እንደገቡ ደግሞ የውሉ ፕሮግራም አላቸው። እዛ በሚያውሩ ሰዓት ላይ ከእነሱ የበለጠ ሶስት ተማሪ ሳይሆን የሚያስተምራቸው እዛ እኩያቸው አብራቸው የተማረ በሚያስተምርበት ጊዜ እነሱ እኔት ለምን እንደዚህ አላደርግም ለምኔት እንደዚ አይኖረኝም ብለው ራሳቸውን ያነሳሳሉ። እራሳቸውን ዲቨሎፕ ለማድረግ ይሞክራሉ። እንደዚህ አይነት ፕሮግራሞች በጣም ተጠቃሚነት ያላቸው ወጣቱን በጣም የሚያነቃ ነው ብዬ አስባለሁ። ወጣት መሰረት ጎበዜ በአዲስ አበባ ከተማ ጉለሌ አካባቢ ነዋሪ ስትሆን በሆርቲካልቸር ከዩኒቨርሲቲ በሁለት ሺ አስራ አንድ ነው የተመረቀች ከተመረቀች በኋላ ስለገጠማትም ሁኔታ ገልጻለች። ብዙሀን ኢትዮጵያውያን ወጣቶች ተመርቀን ቁጭ ነው ያለው ምንም አይነት ነገር አላገኘንም። እነሱ ግን ከመቀመጥ አንስተው የተለያዩ ለሞራላችን፣ የተለያዩ እንዴት ነው የስራ መፍጠር እንዴት ነው የምችሉት የሚለውን ከባህሪ ጀምሮ ነው እነሱ የሚጀምሩት። ስልጠናው ሲጀመር ከባህሪ ነው። ግቢ ውስጥ ስትገቢ ያለሽ ባህሪ ራሱ ከጸጉርሽ ይጀምራል። ወጣቶች ላይ ወንዶች ላይ ብትጀምሪ ብዙ ህጻናት ነው እዛ ግቢ ውስጥ የሚያድጉት። እና ገና ስንገባ ከፀጉር ነው የሚጀምረው። ለእነሱ ሞዴል መሆን እንዳለብን ነው የሚጀምረው ስልጠናው ማለት ነው። ከዛ ባለፈ ህይወታችን ላይ ምን አይነት ለውጥ ማምጣት እንዳለብን ብዙ አይነት ስልጠናዎችን እንወስዳለን። ሰፈር ውስጥ ቁጭ ብለው ምንም ስራ አለ ሌለን አሁን እንደኔ አይነት ተመርቀን ብዙ ህብረተሰብ ተመርቃ ቁጭ አለሽ ነው የምንባለው። በዛ ላይ ስፔሻሊ እኔ ሴት ነኝ፣ ብዙ ነገሮች ነው የምትባዩ። ቤት ውስጥ ከስራ ባለፈ ምን ተምረሽ ምን አመጣሽ? ቁጭ አለሽ ነው የምትባዩ። ገባሽ እነሱ ግን እኛን እንደዚህ ስርአት ወጣቶችን በተለይ ደግሞ ሴቶችን ለእንደዚህ ከስርአት ወደ ስራ ማግኘት ውስጥ ብቁ አርገውናል ብዬ አስባለሁ። መሰረት አሁን የራሷ የሆነ ስራ እየሰራች ተጨማሪ ስልጠና በዚሁ ማዕከል በሴቶች ውበት ላይ ሰልጥና ለመመረቅ ዝግጅት እያደረገች ነው። ወጣቶቹ ለሌሎች ወጣቶች ባስተላለፉት መልእክት ተስፋ መቁረጥ አግባብ አይደለም፣ ያገኙትን አጋጣሚ በመጠቀም ስራ ለመስራት ለመለወጥ ዝግጁ መሆን ይጠበቃል ሲሉ መክሯል። በዚህ ሳምንት ከዚህ ዓለም በሞት የተለዩትና አፍሪካዊቷ ማዘር ቴሬዛ በመባል የሚታወቁት ወይዘሮ አበበች ጎበና ስራዎች በመታወስ ላይ ናቸው። በኢትዮጵያ የአሜሪካ አምባሳደር ጊታፓስ በኢትዮጵያዊቷ የበጎ አድራጎት ሰው ዜና እረፍት የተሰማቸውን ሀዘን ገልጿል። አምባሳደሯ በአሜሪካውያንና ኢትዮጵያውያን ባልደረቦቻቸው ስም ጭምር አስተላለፉ በተባለውና በኤምባሲው ድረ ገጽ ላይ በሰፈረው የሐዘን መግለጫ የወይዘሮ አበበችን ስራዎች አድንቀዋል። የአበበች ጎበና ሕይወት ምሳሌነትና ስኬቶች ሁላችንም እያነቃቁን ይቀጥላሉ ብለዋል አምባሳደሯ። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይን እናመሰግናለን። በመጨረሻም ቴክኖሎጂ በዩናይት በዩናይትድ ስቴትስ ጠጥቶ በመንዳት ምክንያት ብቻ በየአመቱ የአስር ሺህ ሰው ሕይወት ይቀጠፋል። ይህን ለመከላከል ታዲያ መኪኖች ላይ የሚገጥም አዲስ የደህንነት መሳሪያ ተገኝቷል። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት በሚዳረጉበት ኢትዮጵያም የብዙ ንጹሐንን ሕይወት የሚያተርፍ ሊሆን ይችላል። የአሜሪካ ድምፅ ዘጋቢዋ ጁሊ ታቦ ያደረሰችውን ዘገባ ስመኝሸ ቆይታ ታቀርበዋለች። ሰዎች ከመኪና ፊት ለፊት ሲቀመጡ ብዙም አይጨነቁም። ሞተር ያበራሉ ከዛ መኪናቸውን ያሽከረክራሉ። ከዚህ በኋላ ግን ጠጥተው ለሚነዱ ሰዎች ይህ ቀላል አይሆንም። ለመኪናዎች አዲስ ግኝት የሆነው የደህንነት መጠበቂያ ትንፋሽን በመለካት መኪናውን በሚያሽከረክረው ሰው ውስጥ ያለውን የአልኮል መጠን ማወቅ ይችላል። በሕግ ከተፈቀደው መጠን በላይ ከሆነ መኪናው አይንቀሳቀስም። የትንፋሽ መለኪያው ከመኪናው የተለያዩ ክፍሎች ጋር ተያይዞ የተገጠመ ሲሆን የአሽከርካሪውን ትንፋሽ የመሳብ አቅም አለው። ይህ አዲስ የደህንነት ገጽታ የሚሰራው ታዲያ ኢንፍራሬድ የተሰኘ የኤሌክትሮማግኔቲክ ጨረርን በመጠቀም ሲሆን ከአሽከርካሪው ትንፋሽ ውስጥ የሚወጣውን የአልኮልና የካርቦን ዳይኦክሳይድ ድብልቅ መጠን ይለካል። አዲሱ ግኝት ከትንፋሽ በተጨማሪም የመንካት የስሜት ህዋስን ማንበብ ይችላል። ይህ ደግሞ የሚሰራው አሽከርካሪው ሞተሩን ሲያስነሳ ወይም መሪውን ሲያንቀሳቅስ ሲሆን በውስጥ የተገጠሙት መለኪያዎች በአሽከርካሪው ጣቶች በኩል የሚያበራ ጨረር በመልቀቅ ከቆዳ ስር ያለውን يركض المدد إلى الكل ለአሽከርካሪዎች ደህንነት የአልኮል መጠጥ መለኪያ የተሰኘውና በአብዛኞቹ የመኪና አምራቾች ድጋፍ የተደረገለት ይህ ፕሮግራም በዩናይትድ ስቴትስ ውስጥ በየዓመቱ ጠጥቶ በመንዳት ምክንያት የሚጠፋውን ከአስር ሺህ በላይ ሞት ለመቀነስ ያለመ እንደሆነ የፕሮግራሙ የጋራ መስራችና የመኪና አምራቾች ለትራፊክ ጥምረት ደህንነት የተሰኘው ድርጅት ፕሬዚዳንት የሆኑት ሮበርት ስትራስቡርግ ከአሜሪካ ድምጽ ጋር በስካይፕ ባደረጉት ቆይታ አስረድተዋል። የዚህ መርሃ ግብር ዋነኛ ዓላማ በከፍተኛ ሁኔታ ልገታ የሚችለውን የህይወት መጥፋት ለማስቆምና ከሱም ጋር ተያይዞ የሚመጣውን ታላቅ የቤተሰብ ሀዘን ለማስቀረት ነው። የትንፋሽ መለኪያውን መሳሪያ በመሞከርና ከተጠቃሚዎች ምላሽ በማግኘት የቨርጂኒያ ክፍለ ግዛት የመጀመሪያው ሆኗል። ውጤቱ ምን እንደሚመስል ለማወቅም የግዛቱ የሞተር አሽከርካሪዎች መስሪያ ቤት ረዳት ኮሚሽነር የሆኑትን ጆርጅ ቢሾፕን በስካይፕ አናግረናቸዋል። የመስሪያ ቤታችን ቡድን ቴክኖሎጂውን ሲያገኝ ልክ ለድህንነት እንደምናደርገው የመቀመጫ ቀበቶ አይነት ለውጥ ማምጣት የሚችል ቴክኖሎጂ እንደሆነ ወደ ሁኔታ አየኝ። እኔ አንድ ልጅ አለኝ፣ በቃ አንድ እሱ ብቻ እና እሱ ወደፊት የሚኖርበት ዓለም ጠጥቶ ማሽከርከር የሌለበት ሊሆን እንደሚችል ተስፋ እንዳደርግ አድርጎኛል። ይህ አይነቱ ተስፋ ነው አጥኚዎቹን አዲሱን ቴክኖሎጂ ወደ ገበያ እንዲያወጡ የሚያበረታታቸው። ቴክኖሎጂ በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየአመቱ በሺዎች የሚቆጠሩ ሰዎች ለሞት ለሚዳረጉባት ኢትዮጵያም የብዙ ንጹሐንን ሕይወት የሚያተርፍ ሊሆን ይችላል። የዓለም ጤና ድርጅት ስሌት መረጃ እንደሚያመለክተው በመኪና አደጋ ብዛትና በተጎጂዎች ቁጥር ብዛት ኢትዮጵያ በዓለም አስረኛውን ደረጃ ይዛለች። በጁሊ ታቦ ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። ከዚሁ ሙዚቃ ጋር እንተዋችኋለን። በእኛ በኩል ሰላም፣ ደህና ደሩ። በደህና ቆዩን።